The voice of a man! ዛሬ እሁድ ጥቅምት 28 2014 ዓ.ም ቁጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። በሰልፉ ላይም ለአንዱ ወገን ያደላና የተሳሳቱ ዘገባዎችን ሰርተዋል ያሏቸውን ዓለም አቀፍ የመገናኛ ብዙሃን አውግዘዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምዕራባውያኑ የዓለም አቀፍ ማህበረሰብ አባላት በኢትዮጵያ ላይ የተሳሳተ አመለካከት እንዲኖረው የቻሉትን ሁሉ ጥረት አድርገዋል ሲሉ ወቅሰዋል። በሌላ በኩልም ተመሳሳይ ሰልፎች በሀረርና ሶማሌ ክልል ተደርገዋል። የአዲስ አበባውን ሰልፍ የተከታተለችው ፀሐይ ዳምጠው ዝርዝሩን ታሰማናለች። በሰልፉ ላይ በጽሁፍ ይታዩና በድምፅ ይሰሙ ከነበሩ መፈክሮችም ሀገራችን አትፈርስም፣ የዓለም አቀፍ መንግስታት ጣልቃ ገብነት ይቁም፣ የዓለም አቀፍ መገናኛ ብዙሃን በሀሰተኛ መረጃ ሀገራችንን ከማፍረስ ይቆጠቡ የሚሉት መልእክቶች የጎሉ ነበሩ። በሰልፉ ላይ ያገኘናቸው አቶ ብርሃኑ ሽጉጤ የተባሉ የከተማዋ ነዋሪ በሰልፉ ላይ የተገኙት ህወሀትን ለማውገዝ ለኢትዮጵያ መንግስት ሰራዊት ድጋፋቸውን ለመስጠት መሆኑን ለአሜሪካ ድምጽ ገልጸዋል። አሁን አካል ጉዳተኛ ነቤ አካልን አይገድበኝ። እንደ ሀያ ሰባት አመት ቀጥቅጦ እንደገዛ እንደበተነ ዛሬም እንደዛ አይነት ድርጊት ሊበትን የተዘጋጀው ፓንዳ እድል አስቶ ነው። ወይዘሮ የሺ አስፋው ህወሀት በአማራና በአፋር ክልል ያደረገውን ኢሰብአዊ ድርጊት ለማውገዝና እኔም ለሀገሬ አለው ለማለት ነው የመጣሁት ሲሉ ገልጸዋል። በእኛ በደሴ በኮምበልሻ በተደረገው ድርጊት እኛ ጋርም እንዳይመጣ አለን፣ የደሴ ልጆች አለን ጓዶች አለን ኢትዮጵያውያኖች ለማለት ነው የመጣሁት ወገኖቼን ማለት ነው። በትግራይ ክልል የተጀመረውና አንድ ዓመት ያስቆጠረው ጦርነት አሁን ወደ ሌሎች ክልሎች ተስፋፍቶ ጦርነቱ በአፋርና በአማራ ክልል ሆኗል። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሀት በጦርነቱ ድል የቀናው መሆኑን በመግለጽ ከዚህ በኋላ እንደማይደራደርና በኃይል ጦርነቱን እንደሚያሸንፍ በቃል አቀባዩ አማካይነት አስታውቋል። ሌላው የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ እያለ የሚጠራው ራሱን ደግሞ የኦሮሞ ነጻነት ጦር እያለ የሚጠራው አካል ከህወሓት ጋር ጥምረት በመፍጠር የኢትዮጵያ መንግስት ለመጣል እየሰሩ መሆናቸውን ከኢትዮጵያ ውጭ በሆኑ ቃል አቀባያቸው አማካኝነት ሲገልጹ ቆይተዋል። እነዚህ መግለጫዎችን በማጣመር ዘገባ የሰሩ ዓለም አቀፍ መገናኛ ብዙሃን ህወሓትና ሸኔ ወደ አዲስ አበባ እየገሰገሱ መሆናቸውን የሚገልጹ ዘገባዎችን ከቀናት በፊት አስደምጠዋል፣ አስነብበዋል። ዛሬ ጥቅምት 28 2014 ዓ.ም በአዲስ አበባ ከተማ ቁጥራቸው እጅግ በበዛ ነዋሪዎች በተካሄደው ሰልፍ ላይ የተንጸባረቁ ሀሳቦች እነዚህን የሰሞኑን ሁኔታዎች የሚቃወሙ ሀሳቦች የተንጸባረቁባቸው ናቸው። በሰልፉ ላይ ያገኘናቸው ሌላዋ የከተማ ነዋሪ ወይዘሪት አይሻ መሐመድ በኢትዮጵያ ጉዳይ አግባብ ያልሆነ የዩናይትድ ስቴትስ ጣልቃ ገብነት አለ ብላ ታምናለች። ጁንታ ወይም የሁሉ ህዝብ እየጨፈጨፈ ሲመጣ የአሜሪካ መንግስት ዝም ሲል ቆይቶ ልክ እሱ መተፋፈኛ ሲያጣ የቶክስ አቁም ስምምነት ምናምን ለእነሱ እንደገና እየተባበረ እስከዛሬ የት ነበረ የአሜሪካ መንግስት? ይሄ ሁሉ ህዝብ ሲያልቅ፣ ይሄ ሁሉ ንብረት ሲያልቅ፣ ህጻናቶች የሶስት ወር እጻን ልጅም ሁሉ ሲገደል ጸጥ ብሎ አሁን እሱ አጣብቅኝ ውስጥ ሲገባ የተኩስ አቁም ስምምነት የሚለው ለምንድን ነው? ሰብአዊነት አይሰማውም ወይ? በሌላ በኩል ዩናይትድ ስቴትስ ህወሀት ደሴን እና ኮምቦልቻ ከተሞችን መቆጣጠሩ በሰሜን ኢትዮጵያ ያለውን ሰብአዊ ቀውስ ሊያራዝመው ይችላል በሚል እንዳሳሰባት ከትናንት በስቲያ ገልጻለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትናንት በስቲያ በትዊተር ገጻቸው ላይ ባሰፈሩት መልእክታቸው በጦርነቱ ውስጥ እየተሳተፉ ያሉ ሁሉም አካላት ያለምንም ቅድመ ሁኔታ ጦርነቱን አቁመው ለድርድር እንዲቀርቡ ጠይቀዋል። በተመሳሳይ አፍሪካውያን መሪዎችም የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሀት እንዲሁም ራሳቸውን የትግራይ ኃይሎች በማለት የሚጠሩት ታጣቂዎች ወደ ዋና ከተማ እየገሰገስን ነው ማለታቸው ከተሰማ በኋላ በአስቸኳይ ተኩስ አቁም እንዲደረግና በጦርነቱ እየተሳተፉ ያሉ አካላት በሙሉ ለድርድር እንዲቀርቡ ጠይቀዋል። በሌላ በኩል ደግሞ ህወሀት ከአማራና ከአፋር ክልል ሙሉ በሙሉ ካልወጣና እያካሄደ ያለውን ሁከትና ጥቃት ሙሉ ለሙሉ ካላቆመ ከፈደራል መንግስቱ ጋር ምንም አይነት ድርድር ሊያካሄድ እንደማይችል ሁለት ከፍተኛ የመንግስት ባለስልጣናት ወቅታዊ ጉዳዮችን በማስመልከት አርብ ዕለት ለአሜሪካ ውጭ ጉዳይ ሚኒስቴር እና ለውጭ መገናኛ ብዙሀን ባለሙያዎች በሰጡት መግለጫ ማስታወቃቸው ይታወሳል። የኢትዮጵያ ፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ እና የኢትዮጵያ ጠቅላይ ሚኒስቴር ጽሕፈት ቤት ቃል አቀባይ ብሌኔ ስዩም ወቅታዊ ጉዳዮችን በማስመልከት አርብ ዕለት ለአሜሪካ ውጭ ጉዳይ ሚኒስቴር እና ለዓለም አቀፍ መገናኛ ብዙሀን ባለሙያዎች በኢንተርኔት ላይ በተደረገው ውይይት በሰጡት መግለጫ ህወሀት በአዲስ አበባና በሌሎች ከተሞች ጥቃት ለማድረስ እያሴረ መሆኑን ተጨባጭ የደህንነት መረጃ እንደደረሳቸው ገልጸዋል። የዛሬ ሰልፍ የኢትዮጵያ መንግስትና መከላከያ ሰራዊቱን የሚደግፍ እንዲሁም ተገቢና እውነትነት የሌለው መረጃ አሰራጅቷል ያላቸውን የዓለም አቀፍ መገናኛ ብዙሃንን የሚኮንን የተቃውሞ ድምጾች ተሰምተውበታል። በሰልፉ ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ ሰሞኑን ከተሰሙት ዘገባዎች አንዱን ጠቅሰው እውነታው ከዚህ ተቃራኒ ነው ብለዋል። ዛሬ ደግሞ ህዝባችንን ለማሸበር በተለይም የአዲስ አበባን ህዝብ ለማሸበር አዲስ አበባ ተከባለች ይሉናል። አዲስ አበባ የተከበበችው በድንቅ ህዝቦቿ ነው፣ በሚጠብቋት ልጆቿ ነው። አዲስ አበባ የተከበበችው በድንቅ በጀግና ልጆቿ ነው። የተመኙት አይሳካም። የአድዋ ልጆች መሆናችንን ረስተው በአግዋ ሊያስፈራሩን ሞከሩ። አድዋ ነፃነት ነው፣ አግዋ ግን እርዳታ ነው። እርዳታና ብድር ነፃነታችን የሚገፈን ከሆነ ነፃነታችንን የሚያስገብረን ከሆነ ነፃነታችንን አንገብርም። ደህንነታችንን ይዘን እንሰራለን። ከንቲባዋ አያይዘውም ኢትዮጵያውያን የባዕድ ወረራን ጭምር ያንበረከቅን የአድዋ ልጆች መሆናችንን የምናስመሰክርበት ጊዜ አሁን ነው ያሉት ሲሆን የሀገራችን ነጻነት ክብር፣ አንድነትና አብሮነት ለማስከበር የእኛ ትውልድ ቆራጥ ነው ሲሉ ተደምጠዋል። ዛሬ በፍቅር ከሆነ ክብራችን፣ ሉዓላዊነታችን ተጠብቆ ከሆነ ትሑት ነን እናከብራቸዋለን። በነፃነታችን ከመጡብን ግን በነፃነታችን ከመጡብን ግን በአንዲቷ ሀገራችን ኢትዮጵያ ከመጡብን ግን የምንሰስተው ህይወት የለም፣ የምንሰስተው ንብረት የለም፣ የምንሰስተው ጊዜ የለም፣ የምንሰስተው ጉልበት የለም። አንድ ነን ለሀገራችን ለሀገራችን ግዛት አንድነት፣ ለክብራችን፣ ለነፃነታችን፣ ለሉዓላዊነታችን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ እንደምንቆም እንነግራቸዋለን። እነዚህ ሰልፎች እየተካሄዱ ያሉት ከትናንት በስቲያ በኢትዮጵያ ጉዳይ የተነጋገረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ጨምሮ ዓለም አቀፍ ማህበረሰብ ተቋማት ኢትዮጵያ ውስጥ ያለው ውጊያ እንዲቆም ጥሪ በማቅረብ ላይ በሚገኙበት ወቅት ነው። በሌላ በኩል ደግሞ በዚሁ ሰልፍ የሙዚቃ ስራውን ለማቅረብ የተገኘው ዲሽታጊና በሚባለው የሙዚቃ ስራው የሚታወቀው ታሪኩ ጋንግስኬ ጦርነቱን ለማቆም ባህላዊ የሰላም ሀሳብን ሲያቀርብ በመድረኩ ላይ ተሰምተዋል። በቤተ በል ክርስቲያን በሚያስተምሩ በቄሶች ካልተማረን፣ በሃይማኖት አባቶች በፓስተሮች የሚያስተምሩንም ካልተማረን፣ በሙስሊሞች የሚያስተምሩንም ካልተማረን፣ ዘፈኑ አያስተምረን ምን አለ ብዬ ነው የምዘምረው። ሁሌ ጥቁር መልበስ አምርብንም፣ ሁሌ ጥቁር መልበስ አምርብንም። ይበቃል ጥቁር መልበስ ይበቃል፣ ጆሯችን ደማ ይበቃል። ማን መጥቶ ምናከረን? ማን ያየ የሞታለው? ለምንድን ነው ለመሞት ብቻ ነው ወደፊት የምንለው? አሁን ወጣቶች ይቆሙ፣ አይዩ ሽማግሌዎች ይዩ

ዳሙ ትኩስ ነው። ድምፃዊ ይህን ሀሳብ ሲያሰማ ከሰልፈኞቹ የፉጨት ድምፅ የተሰማ ሲሆን የድጋፍ ይሁን የተቃውሞ እየታወቀ ነገር የለም። ቆየት ብሎም በማህበራዊ ሚዲያው ላይ አከራካሪ ሀሳብ ሆኖ ቆይተዋል። በዚህ ዙሪያ የጠየቅናቸው አንድ አስተያየት ሰጪ እንዲህ ያሉ የኢትዮጵያ ባህል የተከተሉ የእርቅ ጥረቶች ከጦርነቱ በፊት የተደረጉ እንደነበሩ ገልጸው በህወሀት እንበተኝነት ምክንያት ተቀባይነት እንዳላገኙ አስታውሷል። ስለዚህ ሰዎች ከኢትዮጵያ መንግስት ጎን የቆሙት የሽምግልና ጥረቶች በመክሸፋቸው ነው ብለዋል። በተመሳሳይ በምስራቅ ኢትዮጵያም በሶማሌ ክልል ጅጅጋ ከተማና በሀረሪ ክልል ሀረር ከተማ ተመሳሳይ አላማ ያለው የድጋፍ ሰልፍ መካሄዱን በድሬዳዋ የሚገኘው ዘጋቢያችን አዲስ ቸኮል አድርሰናል። የሀረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ የክልሉ ነዋሪዎች ለሀገር መከላከያ ሠራዊትና ለክልሉ የጸጥታ ኃይሎች ድጋፋቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ነዋሪዎቹ አካባቢያቸውን በንቃት እንዲጠብቁ ከጸጥታ ኃይሎች ጋር ተቀናጅቶ እንዲሰሩም ጠይቀዋል። ሀገራችንና ሕዝቦቿን በታማኝነት በቅንነትና በስያአት ማገገል ከአውደ ዘጊያዊ ጀግንነት ነውና ሁላችንም በተሰማርነበት የሥራ መንፈስ ደስታችንን በታማኝነት ልናገልግል ይገባል። ዛሬ በደቡብ ክልል አንዳንድ ከተሞች፣ በኦሮሚያ ክልል የተለያዩ ከተሞችና ዞኖችን ጨምሮ በቤኒሻንጉል ጉሙዝ ተመሳሳይ ሰልፎች ተካሂደዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባም